ቤቱን በነጭ ቀለም ማደስ ይፈልጋል። ቤቱን በነጭ ቀለም አደሰ። ቤቱን በነጭ ቀለም ያድሳል። መኪናውን ቤቱ ማድረስ ይፈልጋል። መኪናውን ቤቱ አደረሰ። መኪናውን ቤቱ ያደርሳል። አክስቱና አጎቱ ፈረስ መግዛት ይፈልጋሉ። አክስቱና አጎቱ ፈረስ ገዙ። አክስቱና አጎቱ ፈረስ ይገዛሉ። ተማሪዎች በአንድ ዓመት ውስጥ አማርኛ ማወቅ ይፈልጋሉ። ተማሪዎች በአንድ ዓመት ውስጥ አማርኛ አወቁ። ተማሪዎች በአንድ ዓመት ውስጥ አማርኛ ያውቃሉ። ገንዘቡን ማምጣት ይፈልጋል። ገንዘቡን አመጣ። ገንዘቡን ያመጣል። ደብዳቤውን በአምቦልክ ውስጥ ማድረግ ይፈልጋል። ደብዳቤውን በአምቦልኩ ውስጥ አደረገ። ደብዳቤውን በአምቦልኩ ውስጥ ያደርጋል። አርባ ረፍተ ነገሮች መንገር ይፈልጋሉ። አርባ አረፍተ ነገሮች ነገሩ። አርባ አረፍተ ነገሮች ይነግራሉ። መኪናዋን አረንጓዴና ቀይ ቀለም መቀባት ትወዳለች። መኪናዋን አረንጓዴና ቀይ ቀለም ቀባች። መኪናዋን አረንጓዴና ቀይ ቀለም ትቀባለች አስቸጋሪ ስራ መስራት እንወዳለን አስቸጋሪ ስራ ሰራን አስቸጋሪ ስራ እንሰራለን። ዕቃውን ወደ ቤት ማስገባት እንፈልጋለን ዕቃውን ወደ ቤት ያስገቡ። ዕቃውን ወደ ቤት ያስገባሉ። አስራ አንድ ሰዎች ስራቸውን መጨረስ ይፈልጋሉ። አስራ አንድ ሰዎች ስራቸውን ጨረሱ። አስራ አንድ ሰዎች ስራቸውን ይጨርሳሉ። አስተማሪዎች ስለ ተማሪዎቻቸው ማሰብ ይወዳሉ። አስተማሪዎች ስለ ተማሪዎቻቸው አሰቡ። አስተማሪዎች ስለ ተማሪዎቻቸው ያስባሉ። አቶ ለማ የውጭ ጉዳይ ሚኒስትሩን ንግግር ማጥናት ይፈልጋል። አቶ ለማ የውጭ ጉዳይ ሚኒስትሩን ንግግር አጠና። አቶ ለማ የውጭ ጉዳይ ሚኒስትሩን ንግግር ያጠናል። አንድ ሰው ስለ ሌላው ሰው ማወቅ ይፈልጋል። አንድ ሰው ስለ ሌላው ሰው አወቀ። አንድ ሰው ስለ ሌላው ሰው ያውቃል። መኪናውን ወደ ባቡር ጣቢያ መውሰድ ይፈልጋል። መኪናውን ወደ ባቡር ጣቢያው ወሰደ። መኪናውን ወደ ባቡር ጣቢያው ይወስዳል። በበጋው ለባሏ አንድ ባርኔጣ መግዛት ትወዳለች። በበጋው ለባሉ አንድ ባርኔጣ ገዛች። በበጋው ለባሉ አንድ ባርኔጣ ትገዛለች። ምሳቸው ትገዛለች። ምሳቸውን ከኛ ጋር መብላት ይፈልጋሉ። ምሳቸውን ከኛ ጋር በሉ። ምሳቸውን ከኛ ጋር ይበላሉ። ስራዋን በአራት ሰአት መጨረስ ትወዳለች። ስራዋን በአራት ሰአት ጨረሰች። ስራዋን በአራት ሰዓት ትጨርሳለች። ከሰዓት በፊት እዚህ መድረስ ትፈልጋለች። ከሰዓት በፊት እዚህ ደረሰች። ከሰዓት በፊት እዚህ ትደርሳለች። የአቶ ዮሐንስ ልጅ ትምህርት ቤት መግባት ይፈልጋል። የአቶ ዮሐንስ ልጅ ትምህርት ቤት ገባ። የአቶ ዮሐንስ ልጅ ትምህርት ቤት ይገባል። ስለ አስተማሪው ንግግር መግለጽ ይወዳል። ስለ አስተማሪው ንግግር ገለጸ። ስለ አስተማሪው ንግግር ይገልጻል። የመኪናውን ገንዘብ መክፈል ይፈልጋል። የመኪናውን ገንዘብ ከፈለ። የመኪናውን ገንዘብ ይከፍላል። አዲስ ተማሪ ቤት መክፈት ይፈልጋል። አዲስ ተማሪ ቤት ከፈተ። አዲስ ተማሪ ቤት ይከፍታል። ክረምቱን እዚህ ማሳለፍ እንፈልጋለን። ክረምቱን እዚህ አሳለፍን። ክረምቱን እዚህ እናሳልፋለን። ቀላል ስራ መስራት ትፈልጋለህ። ቀላል ስራ ሰራህ። ቀላል ስራ ትሰራለህ። ቀጠሮውን ማሳለፍ ትወዳለች። ቀጠሮውን አሳለፈች። ቀጠሮውን ታሳልፋለች። ዳቦ በቅቤ ማቅረብ ትፈልጊያለሽ። ዳቦ በቅቤ አቀረብሽ። ዳቦ በቅቤት አቀርብ ያለሽ። ቆንጆ ልጃገረድ እዚህ መቆየት ትፈልጋለች። ቆንጆ ልጃገረድ እዚህ ቆየች። ቆንጆ ልጃገረድ እዚህ ትቆያለች። መጽሐፉን ጽፋ መጨረስ ትፈልጋለች። መጽሐፉን ጽፋ ጨረሰች። መጽሐፉን ጽፋ ትጨርሳለች። ዛሬ ማታ ገንዘቡን መመለስ ይፈልጋሉ። ዛሬ ማታ ገንዘቡን መለሱ። ዛሬ ማታ ገንዘቡን ይመልሳሉ። መንገደኞች ከመንገድ መመለስ ይፈልጋሉ። መንገደኞች ከመንገድ ተመለሱ። መንገደኞች ከመንገድ ይመለሳሉ። መቶ መጥፎ ሰዎች እዚህ መምጣት ይፈልጋሉ። መቶ መጥፎ ሰዎች እዚህ መጡ። መቶ መጥፎ ሰዎች እዚህ ይመጣሉ። ለተማሪዎች ስለ አገሩ መንገር ይፈልጋል። ለተማሪዎች ስለ አገሩ ነገረ ለተማሪዎች ስለ አገሩ ይነግራል። ራሱን መርዳት ይወዳል። ራሱን ረዳ ራሱን ይረዳል። የነገርኋትን መርሳት ትፈልጋለች የነገር ኋትን እረሳች። የነገር ኋትን ትረሳለች። በሰኔ ውስጥ ስራ መስራት ይወዳሉ። በሰኔ ውስጥ ሰሩ። በሰኔ ውስጥ ይሰራሉ። ለወንድማቸው አንድ ሰዓት መስጠት ይፈልጋሉ። ለወንድማቸው አንድ ሰዓት ሰጡ። ለወንድማቸው አንድ ሰዓት ይሰጣሉ። እጇን መታጠብ ትወዳለች። እጇን ታጠበች። እጇን ትታጠባለች። ዛሬ ብዙ ገንዘብ መቀበል እንፈልጋለን። ዛሬ ብዙ ገንዘብ ተቀበልን። ዛሬ ብዙ ገንዘብ እንቀበላለን። አዲስ አበባ ውስጥ መቀመጥ ይወዳሉ። አዲስ አበባ ውስጥ ተቀመጡ። አዲስ አበባ ውስጥ ይቀመጣሉ። ከኛ መለየት ትፈልጋለች። ከኛ ተለየች። ከኛ ትለያለች። ከአባቷ ጋር መመለስ ትፈልጋለች። ከአባቷ ጋር ተመለሰች። ከአባቷ ጋር ትመለሳለች። ልጁ የአባቱን ላምና በሬ መጠበቅ ይፈልጋል። ልጁ የአባቱን ላምና በሬ ጠበቀ። ልጁ የአባቱን ላምና በሬ ይጠብቃል። ሰውየው መጥፋት ወደደ። ሰውየው ጠፋ። ሰውየው ይጠፋል። አባታቸውን ወደ ቤታቸው መጥራት ይወዳሉ። አባታቸውን ወደ ቤታቸው ጠሩ። አባታቸውን ወደ ቤታቸው ይጠራሉ። ቡና መጠጣት እንፈልጋለን። ቡና ጠጣን። ቡና እንጠጣለን። ጥያቄዎች መጠየቅ ትፈልጋላችሁ። ጥያቄዎች ጠየቃችሁ። ጥያቄዎች ትጠይቃላችሁ። ሰውን መውደድ እንፈልጋለን። ሰውን ወደን። ሰውን እንወዳለን። ገንዘቡን መውሰድ ትፈልጋለች። ገንዘቡን ወሰደች። ገንዘቡን ትወስዳለች። ከሀገራቸው መምጣት ይወዳሉ። ከሀገራቸው መጡ። ከሀገራቸው ይመጣሉ። መኪናውን መዝጋት ይፈልጋል። መኪናውን ዘጋ። መኪናውን ይዘጋል።